you're with SBS radio find more great stories in your language at sp.com.au okay, አባ ወልደ ጊዮርጊስ አየለ የደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን ሜልበርን አውስትራሊያ አስተዳዳሪ ላለፉት ዘጠኝ ዓመታት ምእመናኑን ሲያገለግሉ የቆዩ ሲሆን ባሳለፍነው ወርም ወደ ሀገር ቤት ለመመለስ በመወሰናቸው ተመልሰዋል። እሳቸው እንደሚሉት ሀገር ቤት ሄዶ ተመልሶ ገዳማትን ማገልገል የመቼውም ጊዜ ህልማቸው ቢሆንም በዚህ ፍጥነት ግን እመለሳለሁ የሚል እቅድ አልነበራቸውም። አባ ወልደ ጊዮርጊስ ከሜልበርን ከመነሳታቸው በፊትም ከተጣበበው ጊዜያቸው አጋርተው ታሪካቸውን ለማካፈል ፈቃደኛ ሆነው ነበረ። አስተዳደጋቸውን፣ የሃይማኖት ትምህርት ቤት ቆይታቸውን፣ እንዲሁም ደግሞ የወደፊት እቅዳቸውን አጋርተውናል። አመሰግናለሁ እህታችን ማርታ፣ በተለይም ሁልጊዜ በዚህ ሬዲዮ ጣቢያ በሃይማኖት በህብረተሰቡ፣ በኮሚኒቲ እየመጣሽ እያገለግልሽን ሁልጊዜ ከጎናችን ያልተለየሽ ታማኝ ኢትዮጵያዊ እህታችንሽ እግዚአብሔር ይጠብቅልን። እኔ እንግዲህ እንደተባለው ስሜ አባ ወልደ ዮዲስ አየለ እባላለሁኝ በዚህ በምድር አውስትራሊያ ዘጠኝ ዓመት በትንሿ አገልግያለሁ። የተወለድኩበት ያው ኢትዮጵያ ነው። ምክንያቱም መለኩሴ ወይም ደግሞ አንድ ክርስቲያን በአርባ ቀን ከተጠመቅን በኋላ አካባቢና ቋንቋ ስልልለው ፍጹም ኢትዮጵያዊና ኢትዮጵያ የኢትዮጵያ ቤተ ክርስቲያን ውስጥ ያደግኩ ነኝ። በቤተ ክርስቲያን እንደ ማንኛውም የቆሎ ትምህርት ቤት ቤተሰቦች ወደ የቆሎ ትምህርት ቤት ካስገቡኝ እንግዲህ ከስድስት ወይም ከሰባት ዓመት ጀምሮ በጀት እናትና አባቴ ብቻ ሳይሆን በጀት የበጀተችልኝ ድንግል ማርያም እና የኢትዮጵያ ቤተ ክርስቲያን ናቸው። በእንተ ስማ ለማርያም ብዬ የኢትዮጵያ ሕዝብ ነው ያስተማረኝ ያሳደገኝ። አሁን እዚህ የደረስኩበት ደረጃ ያደረሰኝ የኢትዮጵያ ሕዝብና የኢትዮጵያ ቤተ ክርስቲያን ነው። በሰሜኑ አካባቢ ነው ብዙውን ያሳለፍኩትኝ ከዛም እንግዲህ ወደ ሀያ ምናምን ዓመት አካባቢ ሲሆንን የራሴ ምርጫ ነበረኝ። ከእግዚአብሔር ጋር ወይም ደግሞ በክህነት አገልግሎት መቀጠል እንዴት እንዳለብኝ እግዚአብሔርን ጠየቅኩት። ያው የእርሱ ፈቃድ ሆነ። ወደ ምንኩስናው ዓለም ከመጣሁ እንግዲህ እርግጠኛ ነኝ ሀያ ስድስት ዓመት ሀያ ሰባት ዓመት አካባቢ ይሆነኛል። ያው እድሜም ትልቅ አይደለም። ወደ አርባ ስድስቱ አካባቢ ነው ማለት ነው። አሁን ያለውበት እና በዚህ ብዙውን አገልግሎት የሰጠውትኝ በምስራቅ ኢትዮጵያ፣ በምስራቅ አድርጌ ብዙ ገጠሮችን አገልግ ያለሁኝ በቅስና በምስራቅ አድርጌ ሀገረ ስብከት በአቡነ ቀሴስነት የጳጳሱ ረዳት በመሆን የአራት ዲቃነ ጳጳሳት ጋር አብረን አሳልፈናል። ከዚያ በመቀጠል በብፁዕ ቅዱስ አቡነ ጳውሎስ መልካም ፈቃድ ወደ አዲስ አበባ እንዛወር ሆነ። አዲስ አበባ ሁለት አብያተ ክርስቲያናቶች ያስተዳድር ያሉ፣ አንዱ አራት ዓመት አንዱ ሶስት ዓመት ተኩል። ከዚያ ወደዚህ በቅዱስ ነዶሱ ፈቃድ ወይም ደግሞ በእግዚአብሔር ቸርነት ወደ አውስትራሊያ የሚሄድ ሲባል ያው በውድድር ነው አስራ አንድ መነኮሳት ቀርበን ከአስራ አንዱ ሶስተኛ ወጥቼ ነው ወደዚህ ወደ አውስትራሊያ የመጣሁት። በአብዛኛው የቤተ ክርስቲያን አባቶቻችን መነሻቸው የቆሎ ትምህርት ቤት ነው። እርሶም ገልጸውታል። እናት አባት ሳይሆን ያሳደጉት ቤተ ክርስቲያን እናት ያሳደገችት ሕዝብን ያሳደገኝ ብለዋል። እና የቆሎ ትምህርት ቤትን እስቲ መለስ ብለው ትንሽ ይንገሩኝ። ፎቁ ሳይሰራ መጀመሪያ ዲዛይኑ ነው የሚወጣው። እና እኛ በሕይወታችን ዲዛይን ይወጣልን ቆሎ ትምህርት ቤት ስንገባ ነው። ምክንያቱም ዛሬ ጠግበን የበላነውን ሳይሆን በዛን ሰዓት በወህዳችን ውስጥ እህል ጠፍቶ ተርበን ያደግንበትንና ያደርንበትን እዛ ሰዓት ነው የምናስበው። ዛሬ ጠግበን ኃጢአት እንዳንሰራ እና ሰው እንዳናስቀይም ያንን የነበረብንን ያሳለፍነውን የረሃብ ጊዜና የመከራ ጊዜ ሁልጊዜ ለእኛ ስንቅ ሆኖናል። ቆሎ ትምህርት ስንገባ መጀመሪያው ሀሁ ነው የምንማረው። ከዛ ያው አቡጊዳ የሚባሉች ነገሮች አሉ እነ መልክተ ዮሐንስ ውዳሴ ማርያም፣ መልካ ኢየሱስ፣ መልካ ማርያም። እዛ ውዳሴ ማርያም ዜማ፣ መስተጋባር፣ ባየት፣ ክስተት፣ ሰለስት የሚባል ነገር አለ። ጸመ ድጓ፣ ቅኔ፣ እንደገና ቅዳሴ። ሌሎችም ደሞ ያቋቋም ጓዞች አሉ፣ ድጓዎች አሉ። ይሄ በአብዛኛው በቤተ ክርስቲያን ሊቃውንት በዚህ ውስጥ አልፎ ብዙ መከራ ነው ያለፈው። አንደኛው ቁንጫው አለ፣ በሽታው አለ ራቡ አለ ውሻው አለ። በተለይ ውሻው ብዙውን ጉዳት የሚያደርስብን ያው ውሻው ነው እና አቅማችንም ሕጻናት ስለነበረ ያላለፍንበት ሕይወት ሁልጊዜ ለእኛ እንደ ምስክርነትና ራሳችን እንድናይ አድርገን የተከፋ ሰውና የተራበ የተቸገረ ሰው ስናይ ወደኋላ ዙረን ያንን ያለፍነውን ሕይወት እንድናይ እንደ መስታወት በፊታችን የምናይበት የእድሜና የዘመናት የአገልግሎት መስታወት ነው ብዬ አስባለሁ እንደ እኔ። ወደ አውስትራሊያ መለስ ስንበል እንግዲህ ዘጠኝ ዓመት አውስትራሊያ ቆይተዋል። ወደ ኋላ መለስ ስንበልና በተለይ እርሶ የመጡበት ጊዜ ከባድ ጊዜ ነበረ። ህብረተሰቡ በሁለት ሲኖዶሶች ጎራ ለይቶ በሚጨቃጨቅበት ወቅትን የመጡት እንደሚታወቀው ደግሞ እዚህ የሲኖዶሶች ጉዳይ ደግሞ ኢትዮጵያ ውስጥ ብዙ ችግር አልነበረም። ኢትዮጵያ ውስጥ ሁሉም በአንድ ሲኖዶስ ስለሚተዳደር ችግር አልነበረም። ውጭ ሲመጣ ነው ብዙ ችግሮች የሚታዩት። እርሶም ከሀገር ቤት ከኢትዮጵያ ሲመጡ እዚህ ችግር ላይ ነው የተቀመጡት። ብዙ ሰዎች ደግሞ ስለ እርሶ ሲናገሩ አንድ ዘመም አይደለም የእርሶ አስተሳሰብ፣ መካከል ላይ ሆነው በግራም በቀኝም ያለውን በማስማማት አንድ እንሆናለን በሚለው ሲጥሩ የነበሩ አባት ነበሩ ና እስ ያንን ዘመን እንዴት ያስታውሱታል? አቻችለው ስለመኖር የነበሩትን ብቃት እንዴት ነው የቻሉበት? ያ ዘመን ክፉ ዘመን ነው። እውነትን ለመናገር ከወንድሞቻችን ከእህቶቻችን አብረን ካደግ ነው አብረን ከኖር ነው አንድ ማያደ ከበላ ነው በአንድ ጽዋ ከጠጣ ነው እህት ወንድሞቻችን ጋ አለያየትሆን የኖረ ክፉ ዘመን ነው። እንዳልሽው ኢትዮጵያ ውስጥ እንዲህ አይነት ጣጣና መከራ ስቃይ፣ ውጣ አውረድ የለም ውጭ ሀገር ያው ህብረተሰቡም በአስተሳሰቡም ትንሽ ነው፣ በቁጥሩም ትንሽ ነው። ስንመጣ የገጠመን ተግዳሮት በጣም ከባድ ነው። እነገ የቤተክርስቲያን አትሄዱ እነገር እንዲህ ናቸው የሚል ብዙ ሀሳብ ይሰማ ነበር። ነገር ግን ያ ሁሉ አልፎ ዛሬ የምንደርስበትን ቀን እናይና እንናፍቅ ስለነበረ ብዙ ልዩነቱ እና ብዙ መሰዳደቡ ለኔ አይምሮ አይገባኝም። እና ብዙ ጊዜ ይህንን ቃል ለሚጠቀሙ ህት ወንድሞች ብዙ ጊዜ የቁጣ ቃል ነው የምናገር። ለምን ቢባል ዛሬን ስናልፍ ነገ ድንገት ብርሃን ልናይ እንችላለን። የቀኖና ችግር እንጂ የዶግማ ችግር አይደለም። አባቶቻችን ተለያዩ እንጂ የሃይማኖት ልዩነት አልፈጠሩም በሚለው ብዙ ጊዜ ያው ሙግ ትቀጥል ነበረ። ህብረተሰቡም እንደምታወቂው ሰላማዊ ህዝብ ነው። ሰላም ቃልና የእግዚአብሔርን ቃል የሚፈልግ ነው። ክፉ ነገሮችን ህብረተሰቡ አይጠብቅም። ትንሽ ውስን ሰው ነው ይህንን የሚፈልገው። ያም ያው እንግዲህ አለማወቅና አለመረዳት የሃይማኖታችን እውቀትን ትንሽ ዝቅ ስላለ ነው። ብዙ ተግዳሮት ነበረ። እነ ገሌ እንደዝ ነው፣ ገሌ እንደዝ ነው፣ ገሌ አጥቢያት ትሄዱ የሚለው ብዙ ገፍቶናል። ብዙ መስራት ስንችልም ብዙ መንቀሳቀስ እንችልም እንዳንሰራ እንቅፋቱ ሆኖ ዛሬ ትውልዳችን የተሻለ ኮሚኒቲ እንዳይኖረው ዘመናዊ ትምህርት ቤት እንዳይኖረው የተጠናከረ አጥቢያ እንዳይኖረው ህብረተሰባችን ዛሬ በችግር እና በልዩ ልዩ መከራ ሲቸገር እንዳንደርስ እና ህብረተሰባችን የራሱ የሆነ እንዳይኖረው ክፉ አስተዋጽኦ አድርጓል። በጎ አስተዋጽኦ ሳይሆን እና ያን ሁሉ ስናልፍ ከባድ ጊዜ ያለፍኩት ሁልጊዜ ይጨነቅ ነበር። የህብረተሰቡ ጭንቀት የህብረተሰቡ አመለካከት እስከ መቼ ነው እንድተለያየተን የሚለው። ብዙ ጊዜ ለአምላኬ ጥያቄ ያቀርባሉ። እባክህ ከአንድ ቀን መፍትሄ አምጣ። ሳናስበው መፍትሄ ይመጣል ያለበት ዘመን አልፎ መፍትሄ አይመጣም ባልንበት ባሰብንበት ዘመን እግዚአብሔር ሰዓቱ እለቱ ደቂቃው ሲደርስ ያንን ሁሉ ለሰባት ዓመታት ተቸግረን የነበርንበት እኔ እንኳን እዛ ሀገር ከመጣው በአርባ ደቂቃ ውስጥ ያሁሉ ጠፍቶ ያው ዛሬ እንደምታውቂው ሁሉም አብያተ ክርስቲያናት ሁሉም አጥቢያ ስንገናኝ በልቅሶ ነው የምንገናኘው፣ በፍቅር ነው የምንገናኘው፣ ተነፋፍቀን ነው የምንገናኘው። ህብረተሰቡ ሲያየን ጠየቀን እያጽናናን ያለው እና ክፉ ዘመን ነበር። ግን እግዚአብሔር ፍጻሜውን ስላሳምረው ጅጋር አምላኬን አመሰግነዋሉ። ይሄ የሚገባው በረከታ ቢደርብኝና ለሊቀ ካህናት መሰምር ብሩ ነበረ ብዙ እዛ ሀገር ብዙ መከራ ያሳለፉ አባት ናቸው። ሳቸው ይህንን ሳያ ሆዱ የሚገባ ነው ሳይሆን ሳይገባን ይህን የአንድነትን እና የሰላሙን ጊዜ አይተን ያው ለሁለት ዓመት በሰላም ነው ያሳልፍ ነው ተመስገን እያልን ያለ ነው እላለሁ። ሰላሙም ከመጣ በኋላ የተለያዩ ስራዎች በተለይ በደግሞ እርሶ በሚያገለግሉት ቤተ ክርስቲያን እርስዎ የጀመሯቸው ብዙ ብዙ ስራዎች አሉና እስቲ ደግሞ በቤተ ክርስቲያን ውስጥ የተከናወኑ ስራዎችን መለስ ብለው ይጥቀሷቸው። እርሱ ያስጀመሯቸው ነገሮች አሉ ወደፊት መቀጠል ያለባቸው እና እነሱን ደግሞ መለስ ብለን እናያቸው። መሸም በዚህ በሃይማኖታችን ሰው ሰራሁ ብሎ አይናገርም። አልሰራንም ወደዚህ ምርጫ የመጣ ነው። ወደዚህ ወደ ክርስትናው አለም ስንመጣ ከምንም በላይ እግዚአብሔርን ማስደሰትና ህዝቡን ማገልገል ነው የመጀመሪያ ምርጫችን። ሌላ ምንም ምርጫ ና ምንም አላማ አልነበረንም ግን ብዙ ተሳክቷል ብዬ አልልም። ለምን ሚባል የእኛ አምላክ ህይወትን ከፍሎ ነው ህይወትን ያስተማረን እና እንደተከፈለልን ዋጋ ብዙ ሰርተናል ማለት አንችልም። የተጀመሩ ስራዎች አሉ። አዎ፣ አሁን አዲስ ለመገንባት የታሰበው ቤተክርስቲያን አሁን በቅርብ እንዲጀመር ሁሉም ነገር ተጠናቆ የባንኩም ፈቃድ አግኝቶ የካውንሰሉን ፈቃድ አግኝቶ የግንባታ ፈቃድ ና ሁሉም ስራዎች ተከናውነው አሁን በቅርብ በኦገስት መጀመሪያ አካባቢ ስራው ለመጀመር ነው ያለው። ሌላው ብዙ ጊዜ ስራ ስራዎች ታቅደው ያሉት በልጆች ዙሪያ ነው። ያልሰራንባቸውና ካልሰራንባቸው አንዱ ብዬ ሁልጊዜ ህሊናዬን የሚወቅሰኝና የሚጸጽተኝ በዚህ በኢትዮጵያውያን ወጣቶች ዙሪያ ላይ ምንም አንዳች ስራ አልሰራን ብዬ ህሊና ይወቅሰኛል። እሱ አርብ አርብ ያው ልጆች ይማራሉ የቋንቋ ትምህርት እንደምታወቂው ደግሞ ቅዳሜ ኮሚቴ ያስከፍተዋል። እሱ ይማራሉ። ቅዳሜ ማታም ከሰዓት ትምህርት አላቸው። ሌላው የሆምወርክ ሳፖርት በተለይም በቤተሰብ ደረጃ ደከም ያለ ማስረዳት የማይችል ቤተሰብ ይኖራል። ሰባተኛ እስከ አስረኛ እስከ አስራ ሁለተኛ ክፍል ያሉ ልጆች በብዙ በሆምወርክ ሳፖርት ይቸገራሉና ቤተክርስቲያኑ ከመንግስት አሁን አምና ያስፈቀረው በቤት ነበረ ጨርሶ በዘንድሮ ሁለት መቶ ሀያ ሺህ ዶላር አሁን በቅርብ ከሳምንት በፊት አስፈቅዷል። እነሱን በዚህ በከተማው ያሉ ወጣቶችን ከአስረኛ ክፍል እስከ አስራ ሁለተኛ ክፍል ያሉትን ለማስተማር አቅዷል። ሁለተኛ ይህ ኮሚኒቲ ሆል ነው። እሱም አብሮ ከህንፃው ቤተክርስቲያን ጋር መንግስት የፈቀደው በጀት አለ። ከሱ ጎን ለጎን ለመስራት አስበናል። የኔ እንኳን ሀሳብ ስራው ሲጀመር ሳይሆን ሲፈጸምም ዝሆናለሁ ብዬ ብዙ ጉጉትና ብዙ ሀሳብ ነበረኝ ግን እንደምታወቂው ያው በገጠመኝ የጤና ምክንያት ያው እንግዲህ በሰው በኩል ብዙ ተስፋ ባይኖረውም እግዚአብሔር ሰው ሲጨርስ እግዚአብሔር ስራ ስለሚጀምር አላውቁም። እና በተለይም ደግሞ ብዙ ወጣቶች በዚህ በድራግ በልዩ ልዩ በሽታ የተያዙ አሉ። እነሱን ብዙ ስራ እያጽናናን ያለ ነው። እሱ ላይ ነበር። እሱ እንዲቀጥል በጀትም አሁን ሀያ ምናምን ሺ ያስፈቅደናል። እሱን በተመለከተ በዚህ በኤች አይ ቪ ዙሪያ በካንሰር በልዩ ልዩ ጭንቀት ያላቸውን ልጆች እነሱን ደግሞ መስተኛ ተቀጥሮ ወይም ደግሞ እናቶች እንዲያጽናን ሰው በሽታ ሲይዘው ብዙ ችግር ይገጥመዋልና እሱን ለመስራት እና እየሰራና ያለ ነው። እዚህ ላይ ነው። ዘንድሮ የ2020 እንቅስቃሴያችን ብዙ ነበር፣ እቅዴ የነበረው እንደምታውቂው፣ በዓለም የመጣው በሽታ ብዙውን ነገሮቻችን ብዙ እቅዶቻችንን አበላሽቷል። ይሁንና አሁን በተለያዩ ነገሮች ልጆችን ያው እያስተማርን እና እየተንቀሳቀስን ህዝቡን ያው እያገለግልን ያለ ነው። ለህዝቡ ብዙ አገልግለና ማለት አንችልም። ብዙ ብዙ ብዙ ህዝቡ አገልግሎናል። በመላው ያለ ህዝብ በመላው ስራ ላይ ያለ ህዝብ አገልግሎናል። ለህዝቡ አገለግልን ማለት አልችልም። ምክንያቱም ከባድ ነው። ህዝቡ ያደረግልንና የሚሰጥን ፍቅር እኛ ለህዝቡ በጭራሽ ምንም ሮብ የህዝቡን ፍቅር የሚከፍል አገልግሎትን ያልሰጠው ብዬ አስባለሁኝ። በጣም በዚህ ጸጸታለሁ። በተለይም ደግሞ በወጣቶች ዙሪያ ላይ ብዙ እንዳልሰራው የአገሬ ልጆች ወጣቶች ሃይማኖታቸውን፣ ባህላቸውን እንዲያውቁ ባለማድረጋችን ትንሽ የሚጸጽተኝ ጉዳይ የብቻ ነው። ሌላው እንግዲህ እነ በኩረት ዋና ይለሉ ሌሎችም ካህናቶች አሉ። በጣም ጠንካራ ጠንካራ ሰዎች አሉ። ያው በየቦታው ያስቀመጥኳቸው አሉ። በዚህ በዶክተር ደረጃ ያሉ፣ በማስተርስ ደረጃ ያሉ፣ በዲግሪ ደረጃ ያሉ በየእያንዳንዱ ኮሚቴዎች አሉ። እነሱ ያው ስራውን አዋቅረን እነሱ ናቸው ብዙ ጊዜ ስራውን ሰርተው እንዲያመጡልን የምናደርገው እና እነሱ በኢሚግሬሽን ችግር ያለበትም ካለ እሱን ይሰራሉ። የጤናም ችግር ካለ ያው እንዲሰሩ አደራና መመሪያ ሰጥቻለሁኝ። እንንቀሳቀሳለን ብዬ አስባለሁ። በጣም ብዙ ስራዎች ነው እየተሰሩ ያሉት። እርግጠኛ ነኝ ስራዎቹ ተጠናቀው እንደሚያዩ እርሶ መጥተው እንደሚያስመርቁ ተስፋ እናደርጋለን። እንደው መጨረሻ አንድ ጥያቄ ነው የምጠይቀው። እንደው ምናልባት ግላዊ ካልሆነ የሚከብድ ከሆነ ምንም አይደለም፣ ባይመልሱትም ምንም አይደለም። ዓለም በበሽታ በተለይ ኮሮና ቫይረስ ዓለምን በሚያመስበት ሰዓት አሁን ደግሞ አፍሪካ ገና አዲስ አፍላ በሆነበት ሰዓት የቫይረሱ ስርጭት አውስትራሊያ ደግሞ በአንጻሩ ስትነጻጸር የተሻለች ነች ከምትባል ሀገር አደጋው ይበዛል ወደሚባለው ሀገር ለመሄድ ቁርጥ አድርገው የወሰኑበት ምክንያቱ ምንድን ነው? ጥሩ ጥያቄ ነው እንልሽ እህታችን ማርታ። እኔ እዛ ሀገር መኖር በአብዛኛውን አልፈልግም ነበረ፣ እግዚአብሔር ስለፈቀደ ብቻ ነው የኖርኩትኝ። እና በተለይ በዚህ በግብፅ በህንድ ብዙ ገዳማትን በእስራኤል ብዙ ቦታዎች መንፈሳዊ ቦታ አይቻለሁ እና የኔ ሀሳብ ቤተክርስቲያኑን በቅርብ አሰርቼ ከተመረቀ ከሁለት ወር በኋላ አጠቃላይ የገዳም ውስጥ መግባት ነበር የፈለኩት። ነገር ግን አሁን ያው የጤናው ምክንያት የጤና የግል ጤና ምክንያት ብዙ ከባድ ተጽዕኖ አመቷል። መቼም ምን አማይንኝ ማለት አልችልም። ከኔ የበለጡ ብዙ አማኞችና ብዙ ቅዱሳኑ ስላሉ ነገር ግን አምላኬን የምጠይቀው ብዙ ውጣውረዶችን ብዙ ችግሮችን እያሳለፈልኝና የረዳኝን እግዚአብሔርን አምነዋለሁ። ነው የተሻለ የስጋ ኑሮ መኖሪያ ሀገር ነው። እኔ የኢትዮጵያን ችግርና ውጣውረድ አውቀዋለሁ። የተሻለውን እግዚአብሔርን ግን የተሻለውን መንፈሳዊ ህይወቴን በገዳማቱ በአባቶች ዘንድ ጸሎት እየተጸለየልኝ፣ ጸሎት እያደረኩኝ፣ እዙ የሰጠኝን ገንዘብ እየሰጠሁኝ፣ በደሞዝ ተከፍሎኝ የነበረው ገንዘብ አለኝ ድሃ እየመጸወትኩኝ እንግዲህ ከዳንኩኝ እድናለሁ ብዬ እግዚአብሔርን አስባለሁ። ከዳንኩ መጥቼ እየመርኩትን በአጭር ሰዓት ጨርሼ መልሼ ወደ ገዳሜ እገባለሁ። አለዛ ግን ያው እንግዲህ ሰው ሲኖርም ሆነ ሲያርፍ በሀገሩ ስለሆነ በጣም ገዳማቱን የኢትዮጵያን ቤተክርስቲያን እጅግ አላገለገልናትም፣ አልሰራንም እና በተለይ የኮፕቲክን ቤተክርስቲያን ሳይ ሳናገለግል የኖርን ሰዎች በልተን ያደርን እንጂ ያገለግን ስሜት የለኝም ዞረ ዞር አሁን መሄደው እግዚአብሔርን አንተ ቀደም ብዬ ከእግዚአብሔር የበለጠ ምንም ነገር የለም ብዬ እግዚአብሔርን ፊት ለፊት አስቀድሜ እሱን ለመጠየቅና ለበሽታ የመልስ እሱ ይሰጠኛል ብዬ እሱን በማመን ነው እንጂ እንዳልሽው በአፍሪካ በሀገራችን ያለው ከባድ ችግር ነው ዞረ ዞረ ግን ከእግዚአብሔር በታች ነው ችግር እ ከእግዚአብሔር በላይ ስላልሆነ እኔ በደስታና በጣም በጥሩ ተስፋ ነው እየልኩ ያለሁኝ እንግዲህ እዚህ ያለውን ሕዝብ እግዚአብሔር እንዲያጸና ጠይቃለሁ። በእኔ በኩል በጣም ደስተኛ ነኝ። ጥያቄው መልካም ነው። በመጨረሻ እዚህ ላለው ህብረተሰብ የሚያስተላልፉት መልእክት ምንድን ነው? እዚህ ላለው ህብረተሰብ ላስተላልፉ የምፈልገው ስላላገለገልናችሁ ይቅርታ አድርጉልን። በተለይ በተለይ ደግሞ በሰላሙ ዙሪያ ላይ አልሰራንም። ብዙ የተለያዩ ህብረተሰቦች አሉ። እሱ ላይ ብዙ ሞክሬ አለው አልቻልኩም። ትንሽ ከበደኝ። ብዙ በአንድነት አስቀድሰው በአንድነት እንዲዘምሩ ሁልጊዜ ፈቃዴ እና ሁልጊዜ ስሜት የነበረ፣ እሱን እንግዲህ ያሉት አባቶች ያስጠርሳሉ ብዬ አስባለሁ። በተለይም በዚህ በአውስትራሊያ የሜልበርን ደብረ ሰላም መድኃኒዓለም ቤተ ክርስቲያን ሁሉም የመነሰን ትምህርት ቤት የመካነ ሰላም ድሬታ ለማርያም ቅዱስ ቤተ ክርስቲያን ህዝብ የቅድስት ድንግል ማርያም ቤተ ክርስቲያን የአቡነ ተክለ ሃይማኖት የኤርትራ ቤተ ክርስቲያን እንዲሁም ደግሞ ያለውበት አጥቢያ ሕዝብ በሙሉ እጅግ አገልግሎናል። ሌላውም ሳይቀር በአድላይድ፣ በፐርስ፣ በሽርኒ፣ በብሪዝበን ያለው ሕዝብ ሁሉ በጣም አገልግሎናል። አይዞህ ብሎናል። እኔ የምለው ጸብን ትታችሁ በፍቅር ልትኖሩ ነው። እኔ መንፈሳዊ አባትነት ይህን መልእክት ማስተላልፈው። በተለይ በተለይ ካህናቱ ከእኔ የምትማረት ብዙ ነገር አለ። ለእኔ ያሳየው ሕዝቡ ለእናንተም ነገ ያንን የብርሃን እጆቹ እንደሚያሳያችሁና ያንን በእንባው እዚያን የሚጠይቅላችሁ ተስፋ አድርጋለሁ እንግዲህ በርቱ ከጸብ ይልቅ ፍቅርን ከልዩነት ይልቅ አንድነትን ሆናችሁ እንድትሰሩ ዝቅ ብዬ አሳስባለሁ በእውነት ጠንካራ ህዝብ ነው ቅዱስ ህዝብ ነው ሳናገለግለው አገልግሎናል እንዳይረበን እንዳይጠማን ሸፍኖን የኖረ ህዝብ ነው እጅ ስለዚህ ህዝብ ቋንቋ የለኝም ከአንቺ ከእህታችን ጀምሮ እንግዲህ ዝቅ ብዬ አመሰግናለሁ። ሌላው ለብፁዕነታቸው ለብፁዕ አቡነ ጴጥሮስ እንደ ጓደኛም እንደ ወንድምም ሆነው በህመሜ ጊዜ በጣም ሳይለዩ በጣም መግለጽ እስከሚያቅታይ ድረስ ከካህናቱ ከሚመናኑ ጋር ሆነው ረድተውኛል። አልነችም አባት አይመረቅም። እግዚአብሔር ይስጥልን የምለው ህዝቡንና ሀገሩን ይጠበቅ፣ ልጆቻችሁን ያሳድግ የጀመርተውን ስራ ሁሉ እግዚአብሔር ከፍጻሜ ያድርስ። ጸሎታችሁ አይለኝ እግዚአብሔር። ስትል በእኔ በኩል አባ ወልደ ጊዮርጊስ አየለ ሳየለ የደብረገነት ቅዱስ ሚካኤል ቤተ ክርስቲያን ሜልበርን አውስትራሊያ አስተዳዳሪ ስለነበረን ጊዜ እናመሰግናለን። ከማህበረሰብ ለማህበረሰብ